ማህደር ዜና የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ ባለፈው ቅዳሜ ያወጣው አስቸኳይ ያለው መግለጫ በሀገራችን ኢትዮጵያ ብሎ ይጀምራል። ክብሩን የሰው ሕይወት ማጥፋት፣ የአካል ጉዳት ማድረስ እያለ ይቀጥልና ግድያ፣ ጥፋት፣ ማፈናቀሉን በየለቱ የምንሰማቸው ጉዳዮች ከሆኑም ከርመዋል ይላል የሰብአዊ መብት ተሟጋቾች ገለልተኛ ጋዜጠኞች አጥኚዎች እንዳምና ሀቻምናው ሁሉ ዘንድሮም መተከል ወለጋ ማይካድራ አክሱም አማሮ ሚኒት መጀንገር ከሚሴ አጣዬ አዲስ አበባ እያሉ አካባቢ ይዘረዝራሉ አስከሬን ቁስለኛ ተፈናቃይ ያሰላሉ። የዘር ዛር የሚያሰግረው ጥቃት ጥፋት ሰሞኑን ወለጋ ላይ በርትቷል። የዘር ዛር ምሱ ምን ይሆን? ስንት አስከሬን፣ ስንት በርሜል ደም፣ ስንት ሊትር እንባ ቢፈስለት ይሰረፍ ይሆን? ላፍታን ጠይቅ። ከዩክሬን ቁስለኛ ተፈናቀው ቁጥር ስሌት ከገላጩ ቃል ምስል ፎቶ ባሻገር ሟች እንደሚሞት ካወቀበት ሕይወቱ እስከሚያልፍ የሚፈራረቅበትን ሲቃ ጭንቀት፣ ወላጅ ውላጅ፣ ዘመድ ወዳጆቹ የደረሰባቸውን ስቃይ ሰቆቃ የሚያውቅ ቢያውቅም በትክክል የሚገልጥ ማግኘት ከባድ ነው። እሱም ያምፕ ከተባለች የመተከል ቀበሌ ከተፈናቀለ ስድስት ወር ሊሞላው ነው። ቤት ንብረቱን በለቀቀበት ዕለት የፈጣሪ ጥላ እና ተአምር ያለውን ለመዘርዘር ሞከረ። ሁለት እናቶች እና አንድ ሽማግሌ ሬሳ እየጠበቁ ቤት ላይ ተቀምጦ ሬሳ እየጠበቁ ቤት ማቃጠል ሲጀምሩ ያው እነሱም አብሮ ተቃጥሏል ብለን አልቅሰን ምንም ማድረግ አልቻለን። ባይሆን እንኳ ሄዳችሁ ሬሳቸውን እንኳ እናምጣ ብለን ስንጫወጫ እግዚአብሔር ጥላውን ጥሎባቸው እነሱ ከዛ ቤት እያቃጠሉ ሲመጡ፣ እነዚህ ሽማግሌዎች አጋጣሚ እዳር ወጡና የበቆሎ አገዳ ውስጥ ገብቶ የበቆሎ አገዳ ሰውነታቸው ላይ አልብሰው እንደዚህ ሆኖ ተርፎ ሌሊት ማታ በጫካ ለጫካ ተጉዞ መጥቶ ገቡ። ያየና የሚያየውን ግን ያላለውን ብዙ መከራ ስቃይ ለማለት ቃላት ይችላሉ ግን ደ ደካማ ናቸው እንዲሉ የስነ ልሳን ሰዎች ሆኖ ቃላት የሉኝም ማለት ነው። የቻለው አስር ሰዓት አካባቢ ላይ ነው። ትኩስ የተከፈተ ሌሊቱን ሙሉ አደሮብን። ጠዋት አካባቢ ላይ መጠኑ ያነሰ መከላከያ ነበረ። ከአቅማችን በላይ ነው እና ውጡ አሉን። ወጣን። ሰው እንግዲህ ያየውን መከራ ይሄ ነው ለማለት ራሱ ለመናገር ቃላቶች ነው የሚያጥሩ። እሱና ብዙ በጣም ብዙ ሺህ ብጤዎቹ የእነሱን እድል እድል ከተባለም ሳያገኙ የተገደሉ የብዙ መቶ ልጅ፣ አባት፣ እናት፣ ወንድም፣ እህት፣ ዘመድ ጎረቤቶቻቸውን ሐዘን እንኳን በቅጡ ለመወጣት አልቻሉም። እየየ ሲዳላ ነው ይላሉ። የመጠለያ ጣቢያው ኑሮም እሱ እንደሚለው ኑሮ ካሉት አይነት ብቻ ነው። ወደ ቀያቸው የመመለሱ ነገር አሁን አይታሰብም። ሽፍቶች የሚላቸው ታጣቂዎች ተፈናቃዮቹ ሰፈሩበት ከተማ ድረስ እየተጠጉ እየገደሏቸው ነው። የኛ ቀበሌ የእነሱ ካምብ ሆኖ ዛ ለመግባት ይቀርና ወደዛ አቅጣጫ መቅረብ አይቻልም። ከዛ ተፈናቅለን መጠን ከመጣም በኋላ ራሱ አጎተን አባት ወንድም ስልስትና ነው ሁለት ሰው የገደሉ ከከተማው ዳር ላይ የመተከል ቤኒሻንጉል ጉሙዙ ክልል ጭፍጨፋ የናረው የአዲስ አበባ፣ አስመራ የጦር አዛዦች፣ የፖለቲካ መሪዎች፣ የብራስልስ ዋሽንግተን ዲፕሎማት፣ ፖለቲከኞች ስለ ትግራይ ውጊያ በሚያወሱ በሚወዛገቡበት መሃል ነው ባለፈው ታህሳስ ከፍተኛ የጦር ጀኔራሎቻቸውንና ሚኒስትሮቻቸውን አስከትለው ወደ አካባቢው የተጓዙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጭፍጨፋውን ለማስቆም ሁነኛ እርምጃ እንደሚወስዱ ቃል ገብተው ነበረ። በጉብኝት ውይይቱ ማግስት በአካባቢው ተጨማሪ ጦር መስፈሩም የመንግስት ባለሥልጣናትን ጨምሮ በጭፍጨፋው የሚጠረጠሩ የመያዛቸው ዜና ተስፋ ጭሮ ነበረ። በጎ ተስፋ እሱ ግን የሚባልና የሚሆነው ለየቅል ነው ባይ ነው። ሊመልሱን ይቀሩና ወደ ላይ ሪፖርት የሚሆነውና እኛ ላይ የሆነ ያለው ጭራሽን የማይገናኝና የማይገናኝ ነገር ነው። አንጻራዊ ሰላሙ ታይቷል፣ ህዝቡ ወደ ቀየው እየተመለሰ ነው ተብሎ የውሸት ሪፖርት ይደረጋል። ግን ህዝቡ በጣም ሞት ውስጥ ነው ያለ። በየቀኑ ነው የትግራይው ጦርነት። የማይካድራው ጅምላ ግድያም፣ የመተከሉ ጭፍጨፋም የአክሱሙ ሰብዓዊ መብት ጥሰትና እሰጥ አገባው የሸፈነው የጉራ ፈርዳም፣ የአማሮ የምስራቅ ጉጂ የዘር ጥቃት የሰላማዊ ሰዎችን ህይወት እንደቀጠፈ ቀጥሏል። አማራ ክልል የኦሮሚያ ልዩ ዞን ላይ የዛሬ ሁለት ዓመት ግድም ብዙዎችን የገደለው የአማራ ኦሮሞዎች ግጭትም ከሁለት ሳምንታት በፊት ዳግም አገርሽቶ በአንዳንዶች ግምት በመቶ የሚቆጠሩ ሰዎችን ህይወት አጥፍቷል። ያው አስከሬን ተፈናቃይን የምንቆጥረው ብዙዎች ተፈናቅለዋልም ነው የሚባለው። የሰሜን፣ የደቡብ፣ የደቡብ ምዕራብና የመሀል ኢትዮጵያ አካባቢዎች ጦርነት፣ ጭፍጨፋ፣ ግድያ፣ ግጭት፣ የመብት ረገጣ፣ ጥቃትና ሽሽት ሲያርገበግባቸው፣ ምዕራብ ኢትዮጵያ በተለይ ወለጋም የጨካኞች ግፍ ያናጥርባት ነበረ። ጥር የእሳቸውን መንደር የወረሩ ታጣቂዎች የሚገሉትን ገለው የእሳቸውን ወንድም ጨምሮ በአስር የሚቆጠሩ ሰዎችን አገቱ አፈኗቸው ነው የሚሉት። እሳቸው ወንድም ታገተ፣ ወንድም ተሰደደ። አፍነው ወሰዷቸው። አልተገኘም። ሬሳቸውን ስንት ጊዜ ይሆናል? አሁን ጠር አስራ ሶስት ቀን ምን አሉ? አቤት አላችሁ? ለመንግስት ባለስልጣናት ያው አንድ ቀን ተፈልገው ነበር። አልተገኘም። ወደ ከተማ ተገኘ። አሁን የተቀመጠው ያን ቦታውን ለቋል። ሰው እንዳለ ዘር የማጽዳት ዘመቻ የመሰለው የወለጋው ግድያ እርሸና አፈና አሁንም ብሶ እንደቀጠለ ነው። ባለፈው ሳምንት ማክሰኞ ማታ ደግሞ የባቦ ጋምቤል ወረዳም የቦኒ ቀበሌ የመሰብሰቢያ አዳራሽን የኦነግ ሸኔ ታጣቂዎች የተባሉ ኃይላት ወደ ሰው መረሸኛ ቄራነት ቀየሩት። ትላንት ማታ ነው። አሁን የታጠቁ ኃይሎች ገብተው ማለት ነው። በዛ በአካባቢ የሚያገኙትን ሰው ወደ አንድ ቦታ እየሰበሰቡ ከዛ ላይ ያው በጥይት ያው አውቶ ሁሉ ና ወደ ሀያ ስምንት ሰው የሞታሉ። ቀበሌያችን ቦኒ ሁኖ ማለት ነው። ሰዴጋ ጎጥ ነው የሚባለው ንዑስ መንደር ነው። እዛ ወፍጮ አካባቢ ማታ ወፍጮ እያስፈጩ እያለ ሰዎቹ በቃ እዛ ያለውን አካባቢ ሰው በቃ የሞተው ሀያ ስምንት ሰው ነው። የቆሰለው ደግሞ ሁለት መኪና ወደ ነጆ ተልእኳን አጣዬ ጊዳ ኪራሙ ጎርቴም ሰደቃ ቦኒ ወይም ሌሎች የኦሮሞ ቀበሌና ወረዳዎች በደማበላ ሲጨቀዩ የኦሮሚያ ገዢዎች ከ1984 የዓለም ኦሎምፒክ ጀምሮ ዓለም ደጋግሞ የሸለመ ያደነቀ ኢትዮጵያውያን ጀግንነቷን የመሰከሩ ያከበሩ የሾሟትን አትሌት አዲስ አበባ ውስጥ ዳግም በሾሙ በሸለሙበት ፌስታ ድግስ ይንበሻበሹ ነበረ። የኢትዮጵያ ባለሥልጣናት የቀድሞ ይባሉ ያሁን የፌዴራል የሆኑ የክልል የሕዝባቸውን ሰላም ደህንነት ለማስጠበቅ ይሁን ስለ ስራ አሰራራቸው ከገለልተኛ መገናኛ ዘዴዎች ለሚቀርቡ ጥያቄዎች መልስ ለመስጠት ጊዜ የላቸውም፣ ስራ ይበዛባቸዋል። ብዙ ጊዜ ረዳቶቻቸው ወይም ራሳቸው እንደሚሉት ስብሰባ ላይ ናቸው። በስራ የተወጠሩት ሹማምንታት በሚቆጣጠሩ በሕዝብ ገንዘብ በገዙና በሚያዟቸው መገናኛ ዘዴዎች ለሰዓታት ሲደሰኩሩ ማየት መስማት፣ ጉብኝት፣ ምረቃም እውቅና በሚሉት ድግስ ሲታደሙ ማየት በርግጥ እንግድ አይደለም። ስለ ሰሞኑ ግድያ ማብራሪያ እንዲሰጡን ከወረዳ እስከ ክልል ለሚገኙ ባለስልጣናት በተደጋጋሚ ስልክ ደውለናል። እንደተለመደው እስካሁን አንዳቸውም የሉም። ያው ስራ ይበዛባቸዋል ለምን? ወይስ የተፈናቃዮች ጥርጣሬ እውነት ይሆን? የመተከሉ ተፈናቃይ ጉሙዝ ናቸው። የጉሙዝ ድርጅት ነው። ግን ከጎናቸው ጁንታ አለ ብዙ ነገሮችን እነሱን የሚያግዝ አካል አለ። አመራሩ እጅ አለበት። ከወረዳው አንስቶ እስከ ላይ ድረስ የአመራር እጅ አለበት። አሁን እኛን ያፈናቀለን የወረዳው አስተዳዳሪ አለበት። አሁን እሱ ለጊዜ ይታሰራ ይታሰራ እናቅም። የወረዳው የብልጽግና ፓርቲ ጽህፈት ቤት ኃላፊው ራሱ ሲያዋጋና ሲያጋድል የነበረ እሱ እንኳ አሁን አልተፈታም ታስሮ ነው ያለ። ከላይ እስከታች አመራሩ ነው ያለበት የወለቀው ሰዎችን እንዲያልቁ የሚያስደርገው የወረዳው አስተዳደር ነው እና የክልሉም ነው። እንደውም የሰራታችን የፌዴራሉም አለበት እጁ አለበት የሚል ነው ብለን አሳብ ስሰጥ ይቀበሉናል። ስማችን ይመዘግባሉ። ከዛ ቪዲዮ ምናምን ይቀርጻል። ከዛም በኋላ በስሙና በድምፁ በቪዲዮ የተፈለገ ያ ሰው እስር ቤት ነው። አሁን በጣም በርካታ ወጣቶች

ተጉዤ ነው ለማጥረፍ አርባ ሰባት ኪሎ ሜትር በእግሬ መመር ነው መኪና በማጣት የኢትዮጵያም የሰብአዊ መብቶች ተሟጋች ማዕከል ኃላፊ አቶ ያሬድ ኃይለማርያም ማዕከላቸው ያነጋገራቸው ተፈናቃዮችም ጥርጣሬውን እንደሚጋሩ አስታውቀዋል ይላሉ። በትዕዛዝ መልክ የተነገራቸው አካባቢው ላይ ካሉ የወረዳ የቀበሌ ባለስልጣናት እንደሆነ እንዲለቁ የተገደዱበት ምክንያት አካባቢው ላይ የሆነ ሽኔ ይንቀሳቀሳል፣ ያንን ማስቆብኛ አንችልም፣ ንብረታችሁንም መያዝ አትችሉም፣ እዚህ ያፈራችሁት ንብረት የዚህ የክልሉ ሀብት ተደርጎ ነው የሚቆጠረው፣ ስለዚህ እጅግራችሁን ይዛችሁ አካባቢውን ለቃችሁ ብለው እንዳባረሯቸው በርካታዎቹ ካምፕ ውስጥ ያሉ ሰዎች ተናግረዋል። ከግድያው የሸሹ እንደሚሉት ጥቃቱም ትናንትም ቀጥሏል። ዛሬ አድንግሮዳ ጎርቴ ቀበሌ ወባንጭ የምትባል ላይ ወደ ስድስት ሰዎች ናቸው ዛሬ የተቀበሉ ሰሞች መል ነው። እዛው ደግሞ ጉዳያ ስለሚባል ቤተክርስቲያን ከላይ አራት አምስት ታቦት ያለበት ቤተክርስቲያን ተቃጥሏል። የደንጎሮ ዛሬ ስድስት ሰሙቷል። ዛሬ በቃ ከተማዋ ወባን ጥሏታል። አብዲሳ አጋ ኋላ ኮሎኔል ሮም ድረስ የተዋጉት ኢትዮጵያን ጨምሮ ድፍን ዓለምን ከፋሽስታዊ አገዛዝ ለማላቀቅ እንጂ ኢትዮጵያዊቷን የትውልድ ከተማቸውን ነጆን ከሌሎች ኢትዮጵያውያን ለማጽዳት አልነበረም። ቄስ ጉዲና ቱምሳ እንደ ወንጌላዊው እምነት፣ ፍቅር ወንድማማችነት፣ መደጋገፍ፣ መረዳዳትን ለመላው ኢትዮጵያዊ የመካነ ኢየሱስ ቤተ ክርስቲያን አማኝ ሰበኩ እንጂ የተወለዱበትን ወለጋን ከትግሬ፣ ከሸዋ፣ ከወሎ፣ ጎንደር አልነጠሉም ነበረ። ኃይሌ ፊዳ እንደ ማርክሲስት ፖለቲከኛ፣ ጊልማ ደሬሳ እንደ ጋዜጠኛ እንደ ገጣሚ ባለቅኔ ከኢትዮጵያ አልፈው ለዓለም ግፉአን ታገሉ ተሟገቱ፣ ጻፉ፣ አስተማሩ እንጂ አርጆ ጩታ ወለጋ ይሁን ድፍን ኢትዮጵያ የዘር ዛር የሚያክለፈልፈው ትውልድ ያፈራል ብለው ማሰባቸው ሲበዛ አጠራጣሪ ነው። ነጋሱ ጊዳዳ፣ ቡልቻ ደመቅሳ እና ብዙ ብጤዎቻቸው የበቀሉበት ያ ምድር በደም ኢትዮጵያዊ በሚያፈሰው ኢትዮጵያዊ ደም የሚጨቀይበት ምክንያት ለምን ይሆን? ፖለቲካ፣ ስልጣን፣ ምጣኔ ሀብት፣ ወይስ እብደት? እንደገና አቶ ያሬድ። የአንድ ችግር ብቻ አይመስለኝም። በወቅቱ ያልታከሙ የፖለቲካ መሻከሮች የበለጠ እየከረሩ እየጦዙ መጥተዋል። የኑሮ ውድነት እና የኢኮኖሚ መዋዠቅ ተከትሏል። ያም ደግሞ እንደዚሁ የራሱ አስተዋጽኦ ሊኖረው ይችላል። ይሄ የብሄር ፖለቲካው ወደ መካረር ሲሄድ ጭካኔ ውስጥ ነው የሚገባው እና አጥቂዎች የሚያጠቁትን ሰው እንደ ሰው ራሱ አይቆጥሩም። ወይ የሚገሉትን ሰው አይደለም እያሰቡ የሚያጠቁት በአይምሯቸው ውስጥ የተቀመጠውን ይሄ የተሳሳተ ትርክት ወይ የሃይማኖት ወይ የብሄር ማንነት ላይ የተንጠለጠሉ ትርክቶችን አይምሯቸው ውስጥ ይዘው የሚወዱትንም የሌላ ብሔር ሰው በእንዲህ ያለ ክፉ አጋጣሚ ውስጥ ከማጥቃት ወደኋላ ላይ መለሱሉ ይችላሉ። የአብዲሳ ጀግንነት፣ የጉዲና ርኅራሄ፣ የሀይሌ ህብረተሰባዊነት፣ የይልማ ፍልስፍና፣ የነጋሶ ጽናት፣ የቡልቻ ድፍረት ሰመረምሳተ ሁሉም የሆነው ኢትዮጵያና በኢትዮጵያውያን መሀል ነው። ሁሉም የታወቁም የተከበሩ፣ የተሾሙ የተሸለሙት በኢትዮጵያ እንጂ በየጎጣቸው አልነበረም። የነሱ ጅምር ትክክል ከሆነ መከተል፣ የተዛባውን ማቃናት የሚገባው ትውልድ ብጤውን ለመግደል ሲያድም ሀይ የማለቱ ኃላፊነት ደግሞ የመንግስት መሆኑን ለማረጋገጥ ተንታኝ መፈለግ በርግጥ ጅልነት ሊሆን ይችላል። እና መንግስት ምን እያደረገ ነው? ነጋሽ መሐመድ ነኝ። እስኪ ቸር ያሰማን በል።